አየለ ሰለሞን ከአመታት በፊት ከደን ጥበቃና ከአየር ንብረት ለውጥ ጋር በተያያዘ ስራዎችን ለመስራት በኢትዮጵያ ክልሎች ውስጥ ይዘዋወር ነበር። በዛን ወቅት ታዲያ ንቦች ለስነ ምህዳር የሚጫወቱትን ሚና እንደተገነዘበም ይናገራል። በባህላዊ መንገድ የሚዘጋጀው ጠጅ እንደ ወይን ተጠምቆ ለዓለም ገበያ ቢቀርብ የሚለው ሀሳብም የመነጨው በዛን ወቅት እንደነበር አየለ ይናገራል። ከሰባት ዓመታት በፊት ጠጅን በተለያዩ የሙቀትና ቅዝቃዜ እንዲሁም የቆይታ ጊዜዎች እየጠመቀ ወደ ወይን የሚቀየርበትን መንገድ ሲመራመር መቆየቱንም ይናገራል። ወይን ጠጅ አስቤ ነበር። ኢትዮጵያም ትልቅ ባህል አለን፣ ግን ብዙ ሰው አያውቀውም የወይን ጠጅ። አሁን ወይን አደጋ ሲባል ወይን የሚበቅልበት ደጋ እና ውርጭ ወይን አደጋ ቆላ ምናምን እንደሚባለው ስለዚህ ባህል አለን፣ ብዙ ሰው አያውቀውም የሚመስለው ከፈረንጆች ከጣሊያን እና ግሪኮች አዋሽ የነበረው ደርግ ከመረሱ በፊት ነው፣ ኢትዮጵያ ውስጥ ወይን ገባ የሚባለው። ግን በቤተ ክርስቲያንም በምን በልዩ ልዩ አቅጣጫ ወይን እንጠጣ ነበር፣ አሁንም እንጠጣለን። እኔ ግን አሁን ወደ ማርጠጅ ጨዋታውን ብናመጣው በቃ ምንም አልተሻሻለም። ኢትዮጵያ ብቻ ሳይሆን ሌላም ሀገር፣ አሁን ፈረንሳይ ሀገር ሂድሮሜል ይባላል በፈረንሳይኛ እና ወይን በደንብ አይበቅልም፣ እና ይሰሩታል። ግን ሲሰሩት በቃ ልክ አንድ ሺህ አመት በፊት እንደተሰራ ነው። እና አሁን ወይን ጠጅ ሀምሳ አመት መቶ አመት ሀያ አመት በፊት የተሰራ ወይን ጠጅ እና አሁን የምንጠጣው በጣም ይለያያል። ግን የማር ጠጅ ወይ ሚድ በእንግሊዝኛ ወይ በፈረንሳይኛ ሂድሮሜል የሚባለው ምንም አልተሻሻልም እና ይሄ በንግድና በቢዝነስ እድል አለው። ወይን ጠጅ ውስጥ ብገባ ብዙ የምወዳደረው ብዙ ኮምፒቲሽን አለ እና ሁለቱንም አስቤ ነበር፣ ግን በተለይ በጀማሪ ደረጃ ያን ያህል አትራፊም ይሆን አልመሰለኝም። መጀመሪያ ጥናት ነው ማለት ሙከራ አንድ ወደ አራት አራት ሊትር የሚያህል ካርቦ ይባላል በእንግሊዘኛ እንደ ጠርሙስ ነገር ነው እና በሱ በትንሹ ልዩ ልዩ አይነት እርሾ ልዩ ልዩ አይነት ማር ልዩ ልዩ ያለ ሙቀት ምናም ልዩ እየለዋወጥን ሙከራ ጀመርን። እሱ የተወሰነ አመት ፈጀብን። ከዛ ለስራ ጉዳይ ሳውዝ አፍሪካ ሲሄድ እዛም ሞከርኩ። መጨረሻ ላይ ካሊፎርኒያ ነው ሀሳቡን ያመጣሁት። ኢንፍራስትራክቸሩ፣ መሳሪያ ሁሉ ነገር ብዙ ይገኛል። ከሶስት አመታት በላይ በዘለቀ የሙከራ ጊዜ በኋላም ቢ ዲቫይን ሲል የሰየመው የጠጅ ጣዕምና ሽታ ያለውን ነጭ የወይን ጠጅ መጥመቅ የቻለ ሲሆን አዲስ ጣዕም ያለውን ወይን ይዞ ገበያ ላይ መወዳደሩ ግን ቀላል ጉዞ አልነበረም። ለዚህ ደግሞ የተለየ የማስታወቂያ መንገድ መጠቀሙንም ይናገራል። ከተመልሼ ያኔ ገበያ ላይ ጆርናሊስቶች፣ ጋዜጠኞች ስለ ወይን የሚጽፉ አንድ ሁለት መቶ ምናምን የታወቁ ዝርዝር አወጣን እና ከእኔ ጋር ተማሪዎች ነበሩ የሚያግዙኝ ኢንተርኖች እረፍት ላይ ያሉ እያንዳንዱ ደብዳቤ ጽፈን ስለ ጠጅም አንድ መጽሐፍ ጽፌያለሁ። አነስ ያለች መጽሔት እሱን መጽሔት መጽሔት አብረን ከደብዳቤ ላክ ነው። ሁሌ ኢሜል ምናምን ያገኛሉ፣ እና ኢሜላቸውንም ብዙ ጊዜ አይከፍቱትም። ስለዚህ እስ እንዴት ነው እነዚህ ሰዎች ይሰሙናል ብለን በደብዳቤና መጽሐፍ ስንክላቸው የተወሰኑ መለሱልኝ፣ ናሙና ጠየቁኝ። ናሙና ተላከ ወዲያውኑ የናሽናል ቴሌቪዥን ቱዴ ሾው የሚሉት ኤንቢሲ ጠዋት ጠዋት ፕሮግራም አለ። እሱ ላይ ወደ አሁኑ ቀምሰውት በቃ እንደዚህ ሰው ብዙ ሰው ያጋጥመውን አዲስ ምርት ቴሌቪዥን ላይ ማለት የአንድ ስቴት ወይ አንድ አካባቢ አንድ ከተማ ቲቪ ሾው ሳይሆን፣ በቃ የጠቅላላ ሰሜን አሜሪካ ፕሮግራም ላይ ተቀባይነት እንደዚህ ይኖራል ብዬ እና ሰው ቀመሰው። ላለፉት አምስት አመታት የኢትዮጵያ አየር መንገድን ጨምሮ በተለያዩ ቦታዎች የቢዲቫይን ወይን ለገበያ ሲቀርብ የቆየ ሲሆን ኮቪድ አስራ ዘጠኝ ግን አየለ ለአመታት የለፋበትን የገበያ ዝርጋታ መና በማስቀረት ገበያቸውን እንደ ጎዳው ይናገራል። ይህን ችግር ለመቅረፍም የተለየ አማራጮችን ማማተር የጀመረው አየለ በኤቢሲ የቴሌቪዥን ጣቢያ ላይ በሚዘጋጀው ትልቁ የሻርክ ታንክ የንግድ ውድድር ላይ ለመሳተፍም አመለከተ። ከወራት ጥረት በኋላ ምርቱን ይዞ ለቴሌቪዥን እንዲቀርብ መጠራቱን የሚገልጸው አየረ በውድድሩ ላይ ከነበሩት አምስት ዳኞች አራቱ በምርቱ ጣዕም በመደመም እያንዳንዳቸው የአስር በመቶ ድርሻ በመውሰድ ሰባት መቶ ሀምሳ ሺህ ዶላር ለንግዱ ማስኬጃ ማሸነፍ ችሏል። በጣም ደስ ብሎኝ ነበር። ስለ ስራ ላይ ደግሞ የማር ጠጅ ከወይን ጠጅ የተሻሻለ ነው። ከአየረ አንጻር ሲቀምሱት ወደዱት የሻርክ ነው የሚባሉት እና ብዙ ጊዜ አንድ ወይ አልፎ አልፎ ሁለት ሻርክ ነው ኢንቨስትመንት ላይ የሚገባው። አሁን ግን ሁሉም ፈለጉ። አንዱ አልቻለም ሌላ የራሱ ወይን ጠጅ ድርጅት ኢንቨስትመንት ስላለው ከሱ ጋር ተቃራኒ ስለሆነ እሱ አልቻለም። ግን በቃ አራቱም ምንም ብዙም ሳንደራደር ገቡበት እና ያኔ ደስታይን ብዙም ስላላሳየው ይሆናል አንዱ እንዴት ዩ ኖው ሃው ሬር ኢትዝ ማለት እንዴት በጣም ብርቅ ነው እንደዚህ አራት ሻርክ ሲገባ ብለው አስረዳኝ፣ እና እሺ አልኳቸው። በቃ ከዛ ቴሌቪዥን ላይ ከታየ በኋላ በቃ ሽያጩ በጣም ተጋኗል። ሰው ኦርደር እያደረገ ነው። ደግነቱ ስቶክ ብዙ ስቶክ ነበረኝ እና እሱን አሁን ዌርሃውሱን ለማሟላት የታገልን ነው። አየለ ምርቱን ኢትዮጵያውያን እንዲቀምሱት ወደ ሀገር ለማስገባት ፍላጎት እንዳለው ገልጾ፣ ነገር ግን በኢትዮጵያ ከቀረጥ ጋር ተያይዘው ያሉ ችግሮች እንዲስተካከሉም ጥሪ አቅርቧል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።